Voice ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የኢትዮጵያ ምርጫ ቦርድ ባለፈው የግንቦት ወር የተካሄደውን የምርጫ 2007 ውጤት ዛሬ ይፋ አደረገ። 446ቱ መቀመጫዎች ከ447ቱ ማሸነፉም ተገለጠ። የኢትዮጵያ ፌዴራላዊ አንድነት መድረክ በደቡብ ክልል አንድ የምርጫ አስተባባሪው ባለፈው ዓርብ ተገድለው መገኘታቸውን ተናገረ። ከምርጫ 2007 ጋር ተያይዞም የአርቡን ጨምሮ አራት አባላትና ደጋፊዎቻቸው መገደላቸውን ይፋ አድርጓል። ዝርዝሩን በዕለቱ አቢይ ርዕስ እንመለከታለን። ሌሎች ዘገባዎችና ቅንብሮችንም አካተናል። ጤና አስጥልን እንደምናመሻችሁ። ክቡራትና ክቡራን አድማጮች ከዛሬ ሰኞ ሰኔ 15 2007 ዓ ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ፣ ከአቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ኒክ ኢቫኖቭ ጋር እስከ አንድ ሰዓት ተኩል አብረናቸው እንቆያለን። አሁን ታዲያ ለቀዳሚ የሰዓቱ የዓለም ዜና ሄኖክ ሰማግዜያ ጤና ይስጥልን እንደምናመሻችሁ። የሰዓቱ የዓለም ዜናዎች። በመላው ኢትዮጵያ ግንቦት 16 ቀን የተካሄደውን የሕዝብ ተወካዮችና የክልል ምክር ቤት ምርጫ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን የኢትዮጵያ ምርጫ ቦርድ ማምሻውን አስታወቀ። ዘጋቢያችን እስክንድር ፍሬው ከጋዜጣዊ መግለጫው እንደወጣ አነጋግሬው ነበር። እንግዲህ ገና የኢትዮጵያ ብሔራዊ ምርጫ ቦርድ በሂልተን ሆቴል ከሰጠው መግለጫ እየወጣው ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት በጊዜ ሰሌዳው በተቀመጠው መሰረት ዛሬ ሰኔ አስራ አምስት ሁለት ሺ ሰባት ዓመተ ምሕረት የአምስተኛውን አጠቃላይ ምርጫ ውጤት ይፋ አድርጓል። በዚህም መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ እንዳስታወቀው ኢህአዴግና አጋሮቹ ከአምስት መቶ አርባ ሰባት የፓርላማ መቀመጫዎች አምስት መቶ አርባ ስድስቱን ማሸነፋቸው ተመልክቷል። ውጤቱ እየተጠበቀ ያለው ብቸኛው የግል ፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ የተወዳደሩበት የቦንጋው ጊምቦጋዋታ የምርጫ ክልል ውጤት ነው። ከዚያ ውጭ ባሉት ግን አምስት መቶ አርባ ስድስት የምርጫ ክልሎች የመጣ ውጤት እንደሚያመለክተው ኢህአዴግና አጋሮቹ አሸንፈዋል። በዚህ መሰረት ኢህአዴግ በተወዳደረባቸው ከተወዳደረባቸው አምስት መቶ አንድ የምርጫ ክልሎች ውስጥ አምስት መቶውን ሙሉ በሙሉ አሸንፏል። እንዳልኩትም የጊምቦ ጓታው የቦንጋው ገና እየተጠበቀ ነው። በሌሎቹም አጋር ድርጅቶች በሚያስተዳድሯቸው ክልሎች በተካሄደው ምርጫም እንደዚሁ አጋር ድርጅቶች ሙሉ በሙሉ ማሸነፋቸው ተመልክቷል። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ያደረገው አጠቃላይ ውጤት ቀደም ሲል የተገለጸውን ጊዜያዊ ውጤት ያጠናከረና ከአንዱ በስተቀር የሁሉም ጣቢያዎች ውጤት እየታወቀበትም ነው። ለሕዝብ ተወካዮች ምክር ቤት ወይም ለፓርላማ ከተደረገው ውድድር በተጨማሪ ለየክልል ምክር ቤቶችም የተካሄዱ ውድድሮች ነበሩ። እንግዲህ ምርጫው ያንንም ያካትት ነበረ። በዚህም መሰረት ኢህአዴግ በተወዳደረባቸው ክልሎች ሁሉ ሙሉ በሙሉ ማሸነፉ ተገልጿል። በአማራ በኦሮሚያ በትግራይ በደቡብ ሁሉንም የምክር ቤት መቀመጫዎች ማሸነፉ ነው የተመለከተው። የአሜሪካ ድምፁ ዘጋቢ እስክንድር ፍሬው ነው። በምርጫው የተሳተፉት አብይ የተቃዋሚ ፓርቲዎች አስቀድመው ይፋ የሆኑ ጊዜያዊ ውጤቶችን ተከትሎ በሰጡት መግለጫ ምርጫው ፍትሐዊ ዴሞክራሲያዊና ነጻ አልነበረም ሲሉ ሂደቱንና ውጤቱን እንደማይቀበሉ አስታውቀዋል። በዛሬው ዕለት ይፋ የሆነውን ውጤት አስመልክቶ ዝግጅት ክፍላችን ከምሽቱ በሶስት ሰዓት ላይ ተጨማሪ ዘገባዎችና ትንተናዎችን ያቀርባል። በሌሎች ዓለም አቀፍ አጫጭር ዜናዎች፣ ሶማሊያ ውስጥ ከአልቃይዳ ጋር ግንኙነት ያለው አልሸባብ ጽንፈኛ ቡድን ትናንት ሞቃዲሾ በሚገኘው የደህንነት ስልጠና ተቋም ላይ በከፈተው ጥቃት ቢያንስ ሶስት አማጽያን መገደላቸው ተገልጧል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች በራሻ ላይ ተጥሎ የነበረውን የምጣኔ ሀብት ማዕቀብ ለተጨማሪ ስድስት ወራት ለማራዘም በዛሬው ዕለት ስምምነት ላይ ደርሰዋል። የአውሮፓ ህብረት ሀገሮች በሜዲትራኒያን ባህር አቋርጠው ወደ አውሮፓ የሚያመሩ ስደተኞችና ፍልሰተኞችን በህገወጥ መንገድ የሚያዘዋውሩ ግለሰቦችንም የሚያሳድድ የባህር ኃይል ዘመቻ መክፈታቸውን አስታውቀዋል። ዜናው በዚሁ አበቃ። ሄኖክ ሰማ እግዜርን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ ሶስት ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ጋር ይመለሳል። አሁን ወደ ቀዳሚው የሰዓቱ አቢርስ ወደ ደቡብ ኢትዮጵያ የኢትዮጵያ ፌዴራላዊ አንድነት መድረክ በደቡብ ክልል አንድ የምርጫ አስተባባሪው ባለፈው አርብ ተገድለው መገኘታቸውን አስታወቀ። የተቃዋሚው ፓርቲ በምርጫ 2007 ዙሪያ የአርቡን ጨምሮ አራት አባላቱና ደጋፊዎች መገደላቸውን ነው ያስታወቀው። ባለፈው ሳምንት እንደተገደሉ ተቃዋሚዎች ከገለጿቸው ሌሎች ሶስት ሰዎች በተጨማሪ በኦሮሚያና ደቡብ ክልል ሕይወታቸው ማለፉ የተገለጸው ሰዎች ቁጥር አጠቃላይ ስድስት ደርሷል። በደቡብ ክልል ሀዲያ ዞን ሶሮ ወረዳ የተገደሉት አቶ ብርሃኑ ኤረቦ ባለፈው ሐሙስ በሁለት ፖሊስ ባልደረቦች ከመኖሪያ ቤታቸው ከተወሰዱ በኋላ ተደብድበው ሕይወታቸው አልፎ ወንዝ ዳር መገኘታቸውን ነው የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ የገለጡት። ሄኖክ ሰማእግዜር አነጋግሯቸዋል። በምርጫው ሂደት ውስጥ ከፍተኛ ኃላፊነት ወስደው ለመድረክ የቀሰቀሱት ህድን ያደራጁት ታጋዮች ላይ እስከ ግድያ እርምጃዎች እየተወሰዱ ውባቸው መሆኑ ይህንን ነው በጣም ልዩ የሚያደርገው። በትግራይ የተሰዋውን ታጋያችንን የአቶ ታደሰ አብርሃ አርያን በትናንትና ሁለት ቪኦኤ ዘግቦ አዳምጠናል። በዛሬ ሁለት ደግሞ ትናንትና ማታ ከመኖሪያ ቤቱ ፖሊስ ትፈለጋለህ ብሎ አውጥቶት አቶ ብርሃኑ ትረቦ የሚባለውን የመድረክ ታጋይ በደቡብ ሀዲያ ዞን ሶሮ ወረዳ ደብድበው ገለው አንድ ወንዝ ውስጥ ጥለውት አስክሬኑ ዛሬ ነው የተገኘው እና ይህ ሁኔታ ሌሎችም እንደዚሁ ይፈልጋሉ እየተባሉ እንደዚሁ እስከ ግድያ ድረስ እርምጃ ለመውሰድ እንግዲህ ወደ ነፃ እርምጃ መውሰድ ተሸጋግረዋል ማለት ነው። ኢህአዴግ እስካሁን ድረስ ኢህአዴግ ና ያሉኝ ፕሮፌሰር በየነ እንግዲህ በእነኚህ ግድያዎች የተሳተፉት ሰዎች እነማን እንደሆኑ ለማወቅ የዝግጅት ክፍላችንም ጥረቱን ቀጥሏል። የመንግስት ባለስልጣናትን ለማግኘት በትግራይ የሚያደረግነው ጥረት አልተሳካም እንጂ ጥያቄዎች እያቀረብን ነው። እስካሁን በአንድ ዞን ነው ተገደሉ ከተባሉት እንግዲህ እርስዎ አሁን ከጠቀሱት ጋር ሲደመሩ ስድስት መሆናቸው ነው። በምርጫው ዙሪያ የተገደሉ ሰዎች በአጠቃላይ ይሄ ከፖለቲካና ከምርጫ ፖለቲካ ጋር አያይዘውም ሲል በአንዳንድ የመገናኛ ብዙኃን የኢትዮጵያ መንግስት ሲገልጽ ነበረ። እነማን ናቸው ይህንን የሚያደርጉት? እንዴትስ ነው የምታውቁት ይሄን በተለይ አቶ ብርሃኑ ኤረቦ በዚህ በሶሮ ወረዳ ዳናቶራ በሚባል ቀበሌ ነዋሪ ነው። ይህንን ታጋይ ሁለት ፖሊሶች ስማቸው ይታወቃል። ፖሊስ ብርሃኑ ደቦች፣ እንደዚሁም ሌላ ፖሊስ ታዲዮስ ጡሜቦ የሚባሉት ናቸው። ከቤቱ አስገድደው ይዘውት ይወጡት እና እነዚህ እንግዲህ በስምም በመልክም የሚታወቁ የፖሊስ ሰራዊቱ አባላት ወስደውት ነው ደብድበው ገለው፣ አስከሬኑ አንድ ወንዝ ተገኘው። ስለዚህ የፖሊስ እንግዲህ በማን ይታዘዛል? የማን ቅጥረኛ ነው? ያው ኢህአዴግ መንግስት አካል እንደመሆኑ በተለይ በአቶ ብርሃኑ የረቦውን ሞት በሚመለከት እንግዲህ የመንግስት እጅ ቀጥታ እንዳለበት በነዚህ ተዋናዩ በሁለቱ ፖሊሶች የተከናወነ ግድያ እንደመሆኑ ይሄ መንግስት የለሁበትም፣ ማናቃቸው ኃይሎች ናቸው የሚባል አይነት አጉል ወሬ ውስጥ ይገቡ እንደሆን ለዚህ የተረጋገጠ መረጃ አለን ነው የምልህ። እንግዲህ ፕሮፌሰር በየነ በአጠቃላይ ሲሰጡ የነበሩ መግለጫዎችን ስንመለከት በኢትዮጵያ ምርጫ 2007 በመላ ሀገሪቱ በሚገኙ ከወደ 46 ሺህ የሚጠጉ የድምፅ መስጫ ጣቢያዎች ሲከናወን ሰላማዊ በሆነ መልኩ መከናወኑን ነው የኢትዮጵያ መንግስትና ምርጫ ቦርድ ሲገልጹ የነበረው። በእነሱ ቤት ሰላም ሊኖር ይችላል። አሁን አሁን የጠቀስናቸው እነዚህ ዜጎቻችን ነፍሳቸውን እስከ ማጥፋት ድረስ የሚበቀል አካል ነው ምርጫው ሰላማዊ ነው እያለ ያለው፣ እኛ ግን ጦርነት ነው የተዘመተብን። እኛም የድርጅቶቹ መሪዎች እንደመሆናችን ጉዳዩ በጣም ከብዶናል። የሕዝባችንን መብት ማስከበር አልቻልንም። እዚህ አይነት እስከ ግድያ ድረስ በደል የሚፈጸሙትም ላይ ሕጋዊ እርምጃ እንዲወሰድ ለማድረግ አልቻልንም። ስለዚህ ሕዝባችን የሕግ ጥበቃ ሳይኖረው ካድሬዎችና ታጣቂ ኃይሎች እንዳሻቸው እየገደሉ እየገረፉ እያሰሩ በደል የሚፈጽሙበት ሁኔታ ላይ ያለን። ምርጫው ሰላማዊና የተረጋጋ ነው የሚባለው ይሄ የኢህአዴግ ትረካ እንጂ የኢትዮጵያ ሁኔታ መሬት ላይ ያለው የብዙሀኑ መራጩ ህዝብ ታሪክ አይደለም። እንግዲህ ፕሮፌሰር በየነ እኛ በተለያዩ ዘገባዎቻችን ያቀረብ ነው ከመድረክ በኩል የቀረቡት በምዕራብ ሸዋ አምቦ አካባቢ ሁለት ሰዎች ግንቦት አስራ ስድስት ና አስራ ሰባት መግለጫው በአስራ ሰባት የተሰጠ ነው መገደላቸውን መድረክ አስታውቋል። በትግራይ ደግሞ በምዕራብ ትግራይ በማይ ካድራ አካባቢ ከትናንትና በስቲያ የተፈጸመውን ጨምረን አሁን እርስዎ የገለጹትን የሀዲያ ዞን ሶሮ ወረዳን ስናክልበት አራት ሰዎች ናቸው። ከዛ ተጨማሪ የሞቱ ሰዎች አሉ። እስካሁን ድረስ በደረሰን መረጃ ያው በመደቀኝ በምዕራብ ሸዋ አቶ ግዲሳ ጨመዳ እንደዚሁም በምዕራብ አርሲ የአቶ ገቢ ሴጎ ኮፈሌ ወረዳ ዜሮ ሁለት፣ አሁን ደግሞ በትግራይ የአቶ ታደሰ ብርሃ ርያና፣ አሁን ደግሞ በዛሬው የአቶ ብርሃኑ ኤረቦን ነው። በሞት የተቀጡትን የምናውቀው ሌሎቹ ሸሽተው ከዛሬ ነገ የዚሁ አይነት አደጋ ይደርስብናል ብለው በየጫካው በየቀበሮ ጉድጓዱ የሚያድሩ ታጋዮች እጩ ተወዳዳሪዎቻችን እንዳሉም እንድታወቅ እፈልጋለሁ። እንግዲህ ፕሮፌሰር በየነ መድረክ ከሶስት መቶ በላይ እጩ ተወዳዳሪዎችን ለግንቦት አስራ ስድስቱ ምርጫ አቅርቦ ነበር። ያው ምርጫ ቦርድ እውቅና የሰጣቸው ሁለት መቶ ሰባ እጩዎች ናቸው የተሳተፉት። ከምርጫው አስቀድሞ በሰጣችሁት መግለጫ ወደ ስድስት መቶ ከስድስት መቶ የሚበልጡ አባላት የምርጫ ታዛቢዎች ወይም ወኪሎች እና ደጋፊዎቹ መታሰራቸውን አስታውቆ ነበር። አሁን ምን ያህል ናቸው እንደው ቁጥር አላችሁ? ምን ያህሉ ተለቀቁ? ምን ያህሉ አሁንም በእስር ቤት ይቀራሉ? ተጨማሪ የታሰሩትስ ምን ያህል ናቸው? ይህንን ቁጥር በእርግጠኝነት መናገር ያስቸግራል። እንግዲህ አንዳንዶቹ ህዝቡ በሚያደርገው ተጽዕኖ እስር ቤቱ ሁሉ ያስፈታቸው አሉ። በህልያ ዞን ያለው ደግሞ ታክቲክ የገዢው ስርዓት እያሰሩ መፍታት፣ ተስፋ ማስቆረጥ፣ ዛቻ ህዝቡን በጥቅማጥቅም ለመደለል መሞከር። በአሁኑ ጊዜ ለምሳሌ የሴፍቲ ኔት የሚባለው ከዓለም ባንክ እና ሌሎችም ለጋሽ ሀገሮች የሚሰጠው እርዳታ የእኛ አባላት እና ለእኛ ድምፅ ሰጥቶ የሚባሉት እንዳያገኙ ተደርገዋል። ማዳበሪያም እንዳያገኙ ተደርገዋል። የእናንተ መሪ በየነ እና ሌሎችም ሲያመጡ ያኔ ታገኛላችሁ፣ ትጠቀማ ትጠቀማላችሁ ነው እየተባለ ያለው በኦሮሚያ ክልል ከስድስት መቶ በላይ እንደ ታሰሩ በሰሞኑ አንድ ይፋ ያደረግነው መግለጫ አለ እና በደቡቡም እንደዚሁ ማስሮች ወይም እንደዚሁ የታሰሩ አሉ። ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ለሰጡን ማብራሪያ አመሰግናለሁ። እሺ፣ እኔም ስታችሁን እድል አመሰግናለሁ። ወደ ተከታዩ መጽሔት ርዕስ እናልፋለን። ኢትዮጵያ ለኬንያ የኤሌክትሪክ ኃይል ለመሸጥ የሚያስችላትን የማስተላለፊያ መስመር ልትገነባ ነው ሲል ይንደረደራል። ወደ 120 ሚሊዮን ዶላር የሚያወጣውን የኤሌክትሪክ ማስተላለፊያ መስመር ከሚገነባው የቻይና ኩባንያ ጋር ባለፈው አርብ ስምምነት ተፈርመዋል። 433 ኪሎ ሜትሮች ርዝማኔ ያለው የመስመር ግንባታ በሶስት ዓመታት ውስጥ ሲጠናቀቅም ኬንያ ከጅቡቲና ከሱዳን በመቀጠል ኢትዮጵያ የኤሌክትሪክ ኃይል የምትሸጥላት ሶስተኛው ሀገር ትሆናለች። እስክንድር ፍሬው አሁንም ዝርዝሩን ይዟል። ዛሬ ዚህ የደረሰው እንደ አውሮፓውያን አቆጣጠር በ2006 ኢትዮጵያና ኬንያን በኃይል ለማስተላለፍ የተደረሰው የመግባቢያ ስምምነት ነው። ከዚያ በኋላም የአዋጭነት የኢኮኖሚና የገንዘብ ጉዳዮች ሲጠኑና ዝግጅት ሲደረግባቸው መቆየቱ በዛሬው የፊርማ ስነስርዓት ላይ ተገልጿል። እንሁ አሁን ደግሞ ወደ ትግበራው ምዕራፍ መገባቱን የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ ተናግረዋል። እርሳቸው እንዳሉት የኤሌክትሪክ ኃይሉን ከኢትዮጵያ ወደ ኬንያ የሚወስደውን የማስተላለፊያ መስመር ከሚገነባው የቻይና የኤሌክትሪክ ኃይል መሳሪያና ቴክኖሎጂ ኩባንያ ጋር ዛሬ የተፈረመው ስምምነት ይህንን ያመለክታል። የግንባታ ስራውም ስምምነቱ ከተፈረመበት ጊዜ አንስቶ ይቀጥላል ብለዋል። ኢንጂነር አዜብ እንዳብራሩት የማስተላለፊያ መስመሩ አጠቃላይ ርዝመት 1045 ኪሎ ሜትር ነው። ከዚህ ውስጥ በኢትዮጵያ በኩል የሚገነባው ደግሞ ከወላይታ ሶዶ ተነስቶ ኬንያ ድንበር የሚደርሰው የ433 ኪሎ ሜትር መስመር መሆኑን ገልጸዋል። የማስተላለፊያ መስመሩና በወላይታ ሶዶ የሚገነባው የማከፋፈያ ጣቢያ ግንባታዎች በአጠቃላይ ሶስት ዓመት ከስድስት ወር እንደሚወስዱም ዋና ስራ አስፈጻሚዋ አጠቁመዋል። ስራው የሚጀመረው የማስተላለፊያ መስመር ለኬንያ ብቻ ሳይሆን ለሌሎች ሀገራት ሊሸጥ የሚችለውን የኃይል መጠን ታሳቢ ያደረገና ያለውና የበለጠ አቅም ያለው መሆኑንም አስታውቀዋል። ትራንስሚሽን መስመሩ ካፓሲቲው ወደ 2000 ሜጋዋት ይይዛል። ግን አሁን እኛ ከኬንያ መንግስት ጋር የተፈራረምነው የኃይል ሽያጭ ስምምነት ለጊዜው የመጀመሪያው ፌዝ 400 ሜጋዋት እና በቀጣይ እንግዲህ መስመሩ እንዳልኩት ካፓሲቲው ትልቅ ስለሆነ ተጨማሪ የኃይል አቅርቦት እናደርጋለን ማለት ነው። ይሄ ለምንድን ነው የሚጠቅመን? ለኬንያ ብቻ አይደለም፣ ለሌሎችም የአፍሪካ ሀገሮች ለኢስት አፍሪካን ሀገሮች ሁሉ ኃይል የማስተላለፍን ስራ ለማድረግ ይጠቅማል ማለት ነው። ይሄ መስመር አሁን የምንሰጠው አሁን እኮ ለቦርደር የኬንያ ቦርደር ከተሞች እንሰጣለን የተወሰነ በጣም ትንሽ ለሱዳን ወደ ሰባ ሜጋዋት መቶ ሜጋዋት ለጅቡቲ ከአርባ እስከ ሰባ ፍላክቸት ያደርጋል ያንን ያክል እንሰጣለን አሁን እና የነዚህ ድምር ነው ማለት ነው። አሁን እየሰጠን ያለ ነው። የማስተላለፊያው ግንባታ ሲጠናቀቅና ኬንያ የኤሌክትሪክ ኃይል መግዛት ስትጀምር ከጅቡቲና ከሱዳን ቀጥላ ሶስተኛ ሀገር ትሆናለች። ኢትዮጵያ ለሶስቱ ሀገራት የምትልከው የኤሌክትሪክ ኃይል መጠንም ወደ 600 ሜጋዋት ይጠጋል። የኤሌክትሪክ ኃይል ለመሸጥ ፕሮጀክቶች የታቀዱት ያሉትን በግንባታ ላይ የሚገኙትንና የሚገነቡትን የኃይል ማመንጫዎች ታሳቢ በማድረግ መሆኑንም ዋና ስራ አስፈጻሚዋ ገልጸዋል። ለምሳሌ ሱዳን እንሄዳለን፣ ከሱዳን ወደ ግብጽ እንሄዳለን፣ ከግብጽ ደግሞ ወደ ዩሮፕ የምንሄድበትን ሁኔታ እናመቻቻለን ማለት ነው። በዚህ በኩልም ስናይ ወደ የመንም ለማሳለፍ ፍላጎት አለ። የመን አሁን ባለው ሁኔታ ምክንያት ያው ዘግይቷል ሁኔታው በየመን በኩል ደግሞ ስሩ ያው ሚድል ኢስትን እንትን እናደርጋለን። እንደዚህ ነው እየተሄደ ነው ያለው። የአፍሪካ ጎረቤቶቻችንን ስንሰጥ፣ ሌሎችንም ታሳቢ እያደረግን ነው። በዛ በኩልም ኢስት አፍሪካ ፓወር ፑል ለምሳሌ እዚህ ላይ ትልቅ ሮል ነው ያለው። ጽህፈት ቤቱ እዚህ አዲስ አበባ ነው ያለውና እነኚህን አይነት ነገሮችን ነው ፓወር ትሬድ አፍሪካ ውስጥ ያለውን የሀይል ሽያጭ የሀይል ልውውጥ እንዴት ነው መሄድ ያለበት የሚል ትልቅ ማስተር ፕላን ነው ያለውና በዛ ማስተር ፕላን መሰረት ነው የምንሄደው ማለት ነው። ትልቁ ወይም የሩቅ አላማችን ወደ አውሮፓና ሌሎች ሀገሮችም የመሄድ ነው ማለት ነው። በኢትዮጵያ በተለያዩ አካባቢዎች የሚታየው የኤሌክትሪክ ኃይል መቆራረጥ መነጋገሪያ ሆኖ የቆየ ነው። እናም ለውጭ ሀገሮች የኤሌክትሪክ ኃይል የሚሸጠው የሀገር ውስጥ ፍላጎት ሳይሟላ ነው በሚል ቅሬታ የሚያቀርቡ ትችት የሚሰነዝሩ ወገኖች አሉ። ኢንጂነር አዜብ ግን እንደዚህ አይነት አስተያየቶች የሚመነጩት ሁኔታውን በሚገባ ካለመረዳት ነው ይላሉ። ምንድነው እዚህ ጋር ፍላጎት እያለ ይህንን ገድበን ወደ ውጭ ሀይል የምንሰጥበት ሁኔታ የለም። ግን ምናልባት የምታውቁ ከሆነ አሁን ትራንስሚሽን መስመሮቻችን፣ ማከፋፊያ ጣቢያዎቹ፣ ማሰራጫ መስመሮቹ ከሚችሉት አቅም በላይ እየሰሩ ነው ያለው። ስለዚህ የምናመነጨውን በሙሉ ማስተላለፍ አንችልም፣ ሀገር ውስጥ ማለት ነው። ስለዚህ የመነጨን ኃይል ደግሞ ማጠራቀምና ማስቀመጥ አይቻልም። ልክ እንደ ውሃ ማጠራቀሚያ በየቦታው እንደምታዩት ሊደረግ አይችልም ኃይል። ስለዚህ መንጨቱ ካልቀረ የትርፍ የሆነውን ሊወሰድ ያልቻለውን ሀገር ውስጥ ፍላጎት ሊወስደው ያልቻለውን ወደ ውጭ ለምን አንልከውም ነው እንጂ ኛውን እየጎዳን አይደለም። ስለዚህ ይሄ ሚስ አንደርስታንዲንግ ግልጽ መሆን አለበት ለሁሉም ማለት ነው። ይሄን እየዘጋን ይህን ፍላጎት እየገደብን አደለም ወደ ውጭ ኃይል የምንልከው። መስመሮች እየተሰሩ ያሉበት ሁኔታ ኢትዮጵያን ተጨማሪ ወጪ የማያስወጣ እና የወደፊት እቅዶቿንም ታሳቢ ያደረገ መሆኑን በግንባታ ፕሮጀክቱ ላይ የሚሳተፉት መሀንዲስ ቴዎድሮስ አያሌው ጠቅሰዋል። ቴክኒካሊ ምንም እዛ ኬንያም ሳይገባ ቀጥታ ማሻገር እንችላለን። አሁን ምንድነው መነሻ፣ አሁን የኤሌክትሪክ ፓወር ምንድነው አሁን ከዚህ ከላይታ ተነሳ ኬንያ ደረሰ። አሁን ሌላ ሀገር ብትጠይቅ ከወላይታ ተነስተን አንገነባ ስልክ ከኬንያ ካቆምንበት ደግሞ ከዛ ደግሞ ገንብተን መቀጠል እንችላለን። ግን አሁን ይህንን ካፓሲቲ አድርገን ባንገነባ ኖሮ ከፍተኛ ውጭ ነበር የሚያስወጣን ወደፊት። ስለዚህ አንድ ገንብተናል። ከዛ ተነስተን ደግሞ ያው የተለየ ስምምነት ይኖራል ከኬንያ መንግስት ጋር እንደገና ደግሞ ከተለያዩ ሀገሮች ጋር ማለት ነው። ኢትዮጵያ ለኬንያ ልትሸጥ ካቀደችው የ400 ሜጋዋት የኤሌክትሪክ ኃይል ሽያጭ ብቻ በአመት ወደ 600 ሚሊዮን ዶላር ልታገኝ እንደምትችል የፕሮጀክቱ ምንጮች ገልጸዋል። ለተለያዩ ሀገሮች የሚላከው ሲደመርም ቡናን የመሳሰሉት ምርቶች ከሚያመጡት የውጭ ምንዛሪ ሁለት እጥፍ ሊገኝ እንደሚችል ይገምታሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። በእስክንድር ባቀረበው ዘገባ ላይ ሌሎች ተጨማሪ ጥያቄዎች፣ አዋይ ርዕሶችንም ለመዘገብን እንሞክራለን። አድማጮች የምትከታተሉት በ19፣ 22፣ 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 7 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ምሽቱ ቅንብር ነው የምናመራው እሰጥ አገባ ክርክር፣ ኢትዮጵያ ድህረ ምርጫ 2007 አቅጣጫዎቹና ቀጣዩ ውጣ። በቅርቡ የተካሄደውን የአነጋጋሪውን የኢትዮጵያ ብሔራዊ ምርጫ ውጤት ተከትሎ ለመሆኑ ምን አይነት ተጨባጭ ለውጦች እውን የሆን ይሆን? የምሽቱ ክርክር የሚያተኩርበት አብይ ጭብጥ ነው። የፕሮግራሙ ተሳታፊዎች አቶ ንጉሴ ቢራቱ፣ በዚህ በጎረቤት ሜሪላንድ ክፍለ ግዛት ነዋሪ በግል ስራ የሚተዳደሩ አቶ ፈቃደ ሸዋቀና በዩናይት ስቴትስ የጤና ምርምር ተቋም የምርምር ሠራተኛ እርሳቸውም የሜሪላንድ ክፍለግዛት ነዋሪ ናቸው። ወደ ቀዳሚው የክርክሮ ክፍል አቶ ንጉሴ ቢራቱ፣ አቶ ፈቃደ ሸዋቀና፣ እንግዶች ለጊዜያችሁ ሁለታችሁንም በቅድሚያ አመሰግናለሁ። የዛሬ ውይይታችን ባለፈው ግንቦት ወር የተካሄደውን የኢትዮጵያ ብሔራዊ ምርጫ ይመለከታል። እስካሁን በታወቁ ጊዜያዊ ውጤቶች 442ቱን መቀመጫዎች ሙሉ በሙሉ ገዢው ኢህአዴግና አጋር ፓርቲዎቹ ማሸነፋቸው ተገልጿል። ሙሉ የምርጫ ውጤት በቅርቡ ይፋ ይደረጋል ተብሎ ይጠበቃል። ከምርጫው በኋላ ባሉ ጉዳዮች ላይ ነው የምናተኩረው። የቀረውም ውጤት ከታወቀ በኋላ ድምፅ ሰጪው መራጩ ህዝብ የሚፈልጋቸውን ሁኔታዎች ከግምት አስገብቶ ምን አይነት መሻሻሎች በነዋሪው ዜጋ ፍላጎት የሚታዩ የሚፈቀዱ ምን አይነት ለውጦች ሊደረጉ ይችላሉ? አቶ ንጉሴ ቅድሚያውን እድል እርስዎ ለስጥ አመሰግናለሁ። ኢህአዴግ አሸንፏል፣ በዚሁም መሰረት መንግስት ይመሰርታል ብለን ነው የምንጠብቀው። እንግዲህ የህዝቡ ዲማንድ አለ። የተቃዋሚውም ወገን ኢህአዴግን ያልመረጠውም ወገን እንደዚሁ የራሱ ዲማንድ ይኖረዋል። ግን ኢህአዴግ አንድ በመጀመሪያ ደረጃ ለማለት የምፈልገው ተቃዋሚውንም ሆነ ደጋፊውን በአንድ ዓይን የሚያየው እና በዚህ መልክ ነው የሚሰራው። እንግዲህ ምን አይነት አዲስ ለውጥ ያመጣል የሚባለው ነገር በእውነቱ እስካሁን ድረስ ኢህአዴግ ትኩረቱ በሙሉ ድህነትን ለማጥፋት ነው። በኢትዮጵያ ውስጥ ትልቁ በህዝባችን ላይ ትልቅ ተጽዕኖ የሚያደርሰው ድህነት ነው። ድህነትን ማጥፋት ሳይሆን መቀነስ ነው በሚል ነው እስካሁን ያደረጋቸው በሙሉ ያው ትራክ ሬከርዱ እንደሚያስረዳው ድህነትን በጣም እየቀነሰ ነው ያለው። ዛሬ ከድህነት ወለል በታች የሚገኙ ሀያ አምስት በመቶ የኢትዮጵያ ህዝብ ብቻ ነው። ይሄ ከአርባ በመቶ በጣም የቀነሰ ነው። ስለዚህ ወደፊትም የሚሰሩት ስራዎች ሁሉ ፖሊሲዎቹም ፕሮግራሞቹም በዚህ በድህነት ቅነሳ ላይ የሚያተኩር ነው። ኢንፍራስትራክቸሮቹን የሚገነቡት ከዚሁ ከድህነት ቅነሳ አንጻር ነው። ለምሳሌ ኤነርጂን ብንመለከት በንጉሱ ጊዜ ሀምሳ ሜጋዋት ነበር። በደርግ ጊዜ ሁለት መቶ ሜጋዋት ነበር። አሁን ወደ ሁለት ሺ ሜጋዋት ነው። አሁን ግልገል ግቤ ሶስት ሲጨመር አንድ ሺ ስምንት መቶ ሜጋዋት በመስከረም ላይ ይጨመራል። ወደ ሶስት ሺህ ስምንት መቶ ሜጋዋት ይሆናል። ይሄ ሁሉ ለሚፈጠረው ኢንዱስትሪና ለማህበራዊ ኑሮ እንቅስቃሴ ድጋፍ የሚሰጥ ኤነርጂ ነው። መልካም ድህነትን ማጥፋት ባይቻል ድህነትን መቀነስ ኢህአዴግ ቀድሞውን የሚያዘው አቅጣጫ ነው። በዚህ ይገፋልና ከዚህ ቀደም ከድህነት ወለል በታች የነበረው የህብረተሰብ ቁጥር ከአርባ በመቶ በታች የነበረው ወደ ሀያ አምስት በመቶ ወርዷል፣ ብለዋል። አሃዞቹን እንመረምራለን። አቶ ፈቃደ፣ ሌላ ተጨማሪ ጥያቄ። ሰላሳ ምን የሚፈለግ አቅጣጫ ይከተላል የተባለው ነገር ምርጫ ነው ብለን ከተስማማን ነው። በኔ አመለካከት አስቀድሞ ምን ሊሆን ይችል እንደነበረው ውጤቱ የታወቀ ገዢ ፓርቲ የመንግስትን ኢንፍራስትራክቸር እና የመንግስትን ሀብት የመንግስትን መዋቅሮች ተጠቅሞ ያካሄደው ምርጫ ነው። በአብዛኛው እንደ አንዳንድ አሰራሩ አሁን ይሄ አንድ ላምስት ምናምን እየተባለ የተዘጋውን ለምርጫ የሚጠቀሙበት መንገድ ስታየው በመካከለኛው ዘመን የነበረውን የባሪያ ፍንገላ የሚመስለኝ በጣም አሳፋሪ ነገር ነው እና አሁን ኢትዮጵያ ውስጥ ለውጥ ወደፊት መጣም አልመጣም የተቻለ ነገር መጣ አልመጣ ከዚህ ምርጫ ጋር ምንም የሚያገናኘው ነገር የለም። አንድ ኦቶሪታሪያን የሆነ ሁሉን ነገር አጠቃሉ የያዘ መንግስት አለ አለ ልማታችሁንም፣ ምርጫ ወደፊት የሚያስፈልጋችሁንም ማቀው ነኝ የሚል መንግስት አለ። እንግዲህ አቅላቸው አለው የሚለንን ነገር ይችላል፣ ግን ከምርጫው ጋር ያያዝበት ምን ምንም መንገድ የለም። ያለው መንግስት ፈቃድ ብቻ ነው ያለው እንጂ ህዝብ ፈቃድ የሚባል ነገር የለም። ያንን ያህል ነው። መልካም የህዝብ ፈቃድ የለም ነው አቶ ፈቃደ እያሉ ያሉት እስኪ በቀጥታ አቶ ፈቃደ በሰጡት መልስ እንነሳ አስቀድሞ የታወቀ ምርጫ ነበር ብለዋል እናም ከምርጫው የሚጠበቅ የተለየ ነገር የለም ነው ያሉት አቶ ንጉሴ ምን ይመልሳሉ ወል ችግሩ ከኢህአዴግ አይደለም እኮ ምርጫው ትክክል አይደለም ፌር አይደለም ለማለት አይቻልም ምርጫው በትክክል ፌር ነው ችግሩ የተቃዋሚዎች ካፓሲቲ ነው። እርግጥ ከኢህአደግ ጋር ስናነጻጽራቸው ከፍተኛ የአቅም ማነስ አለ። ስቲል በአሁኑ ጊዜ በርካታ ድምጾች አግኝተዋል። ግን መፈጫ ይቱ እንጂ ተቃዋሚዎቹ እጅግ በጣም የሚያመረቃ የህዝብ ድምፅ አግኝተዋል ግን ያው ዞሮ ዞሮ በማጆሪቲ ስለሆነ ኢህአዴግ መቀመጫውን የያዘ እንጂ ጥሩ ድምፅ አግኝቷል። አቶ ንጉሴ ይሄ ያነሱትን ጭብጥ እንድን መረምር ይጋብዛል። ድክመቱ የተቃዋሚዎች የራሳቸው ነው፣ ምንም እንኳን መቀመጫዎች ባያገኙም ውጤቶችን አግኝተዋል ብለዋል። በተጨባጭ ያለውን ሁኔታ እንመልከት እስኪ። አራት መቶ አርባ ሁለት መቀመጫዎች በጊዜያዊ ውጤትነት ይፋ በተደረጉበት ሙሉ በሙሉ ኢህአዴግ ባሸነፈበት፣ በእርግጥ ተቃዋሚዎች ጥሩ ውጤት አላቸው ማለት ይቻላል ወይ ተቃዋሚዎች የሚያነሷቸው ቅሬታዎች እንዳለ ሆኖ ከእነሱ ውጭ እንኳን ዲሞክራሲያዊ ስርዓት ውስጥ ሌላ ተቃዋሚ ድርጅት ምንም ውጤት የማያመጡበት ምርጫ በእርግጥ ዲሞክራሲያዊ ሂደት የተካሄደ ምርጫ ነው ተብሎ መቀበል ይቻላል ወይ አንድ ድርጅት ብቻ ውጤቱን በሙሉ ጠቅሎ በሚወስድበት ሂደት አዎ ችግሩ ምንድን ነው ተቃዋሚው የድርጅት ድክመት ነው ያለው አደረጃጀት ድክመት ነው ያለው ግራስ ሩቱ ድረስ ወርዶ የተደራጁ አይደሉም እና በተወሰነ ከተማ ላይ ብቻ የሚያንዣብቡ ናቸው። እና በጣም በጣም የድርጅት ድክመት ነው ያለ ድርጅት ድክመት ባለበት ቦታ ደግሞ ህዝቡን ደርሰው ህዝቡን ቀስቅሰው ምርጫ ሊያካ ማለት ሊያሸንፉ የሚችሉበት ሁኔታ የለም። ኢህአደግ ሜዳውን ነጻ አድርጎ ዘርግቷል። አሁን እንዳሉት እስከ ስር ወርደው የተደራጀ አሰራር ባይኖራቸውና ሊያራምዱ የሚፈልጉትን ፖሊሲ ባያስታውቁ እንኳን ያቀረብኩለት አጭር ጥያቄ ነው። ተቃዋሚዎች ደረሰብን የሚሉት ወከባና እንግልት ባይኖር እንኳን እሱን በሙሉ ባንቀበል እንኳን ብቻውን አንድ ድርጅት የሚያሸንፍበት ከሌሎች ጋር ተፎካክሯል የሚያሰኘው ዲሞክራሲያዊ ሂደት ምኑ ላይ ነው ለሚለው ጥያቄ ምን መልስ ይሰጣሉ? የተቃዋሚዎች አቅም ማነስ የምርጫውን ሂደት ዴሞክራሲ አይደለም አያሰኘውም። ይህ ብቻ ነው መልሴ። መልካም አቶ ፈቃደ። አቶ ንጉሴ ጋር አሁን እሳቸው እንደሚናገሩት ከሆነ መከራከርም መግባባትም ቅርጉም የሚሰጥ ነገር መነጋገር በጣም ከባድ ነው። ኢትዮጵያ ውስጥ የተካሄደውን የሆነውን ያለውን ሪያሊቲ ሁላችንም እናውቀዋለን። ቤታቸውን ከፍተው ለባህልኛ አይነት ነገር እንደሆነ እንደገና መልሰው ሰለባዎቹን ነው ተቃዋሚዎቹን ለመውቀስ ነው እየሞከሩ ያሉት እና ይሄ የኢትዮጵያን ሪያሊቲ እናውቀዋለን። ቢያንስ ቢያንስ ድምፅ እንደው ጠንካራ ናቸው የሚባሉበት ቦታ ከተማዎች ውስጥ እንኳን ቢያንስ ቢያንስ እንዴት አንድና ሁለት መቀመጫ አያገኝም አንድ ተቃዋሚ ድርጅት እና ዴሞክራሲያዊ ድምፅ ዴሞክራሲያዊ ምርጫ ባለበት ሀገር የሚካሄድ የህዝብ ድምፅ አሁን በት መንገድ አሁን ግን ምንም አይነት ሁኔታ እዚህ አይነት ጠቅልሎ የማሸነፍ የሚባል ነገር ጭራሽ ምርጫም አይደለም። ሰንገላ ነው። ፖይንት የመንግስት መናገሪያ ያልባቸው ሁለት ካድሬዎቻቸው የተፈጡ ከነሱ ላይ እየቀነጨቡ ነው የሚያቀብሉን ነው ልማታ አለ ሳለ ተቃዋሚዎች ሳቤታቸው ሆኔላቸው ዘጠና ሰባት አይተናል እኮ በ- በአራት ወርና በሶስት ወር ዝግጅት ውስጥ ነው። አይደለም ተቃዋሚ ፓርቲ ኢትዮጵያ ውስጥ መንግስት ምንት ማለት የቻለው ተቃዋሚዎቹ ደካሞች ከሆኑ ይሄ ሁሉ ወከባ ስራ፣ የጋዜጠኛ አፈና፣ የመሳሰሉት ነገር ለምን ተካሄዱ ነው ጥያቄ። አድማጮች ክርክሩ አልተቋጨም። ቀደም ብሎ ክርክሩ በተካሄደበት ባለፈው አርብ ቀድሞ ይፋ ከተደረገው ጊዜያዊ ውጤት አራት መቶ አርባ ሁለት መቀመጫዎች በተጨማሪ በዛሬው ዕለት የምርጫ ቦርድ ይፋ እንዳደረገው የሙሉ አጠቃላይ ምርጫ ውጤት ታውቋልና የክርክሩን መንፈስ በዛ ይቀጥላል። ታዲያ ክርክሩ እንዳልኩት ቀጣይ ነው። የክርክሩን ተሳታፊዎች አቶ ንጉሴ ቢራቱንና አቶ ፈቃደ ሸዋቀናን አመስግኜ በሚቀጥለው ሳምንት ክርክር ይህን አዲስ እውነታና ሌሎች መረጃዎች ያካተተ ክርክር ይቀጥላል። ለአሁኑ እንግዶች ለጊዜያቸው አመሰግናለሁ። በተከታዩ ዜማ እስከ ምሽቱ አንድ ሰዓት ተኩል እንለያይ። ግርማ ይፍራሸው ግርማ ተፈራ ነው። ከግርማ ተፈራ ጋር ለተዋችሁ የምሽቱ ሰዓት ላይ እንገናኝ። በእኔ በኩል አሁን ሰላም፣ ደህና እደሩ።